ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ቀጣዮቹ ጉዳዮች ይቀርባሉ። ሳ ሳ ሳ ሳ ሳ ሳ ሳ ሳ ሳ ሳ የደብረ ብርሃን ዩኒቨርሲቲ ተማሪ የሆነችውም በአምላክ መላኩ የሰማናት የከፍተኛ ትምህርት ቤት መምህራን ቅርታ መደበኛውን የትምህርት ሰዓት በሚሻሙ ተጓዳይ ስራዎች መጠመዳቸውን ተከትሎ ተማሪዎች ተገቢውን እውቀት ለማግኘት እያዳገታቸው መሆኑ ተሰምተዋል። ከተማሪዎችና መምህራን ጋር ያደረግነው ሰፋ ያለ ቆይታ በምሽቱ ይደምጣል። ጊዜ የሰራቸውን ስሮች ነው። አንድ ላይ አርግቼ አሁን ጥሩ ጊዜ ስላገኘው ትምህርት ም ሲል ኤግዚቢሽን ይጠቅመኛል ብዬ ኤግዚቢሽን ማቅረብ አለብኝ ድሬዳዋ ውስጥ ብዬ አስቤ ኤግዚቢሽን ያቀረብኩት አሁን ደግሞ ያየናት የሰማናት ኑር አንዋር ነው ኑር በድሬዳዋ ከተማ በርከት ያሉ ስዕሎቿ ለታዳሚዎቹ ከሰሞኑ ያሳየች ወጣት የስነ ጥበብ ባለሙያናት ባለሙያ ናት ስለ ስራዎቿና ተያያዥ ጉዳዮች ቆየት ብላ ታጫውተናለች እኚህና ሌሎች መሰናዳዎች የተካተቱበትን የምሽቱን ስርጭት ሀብታሙ እዩ ይመራለሁ። ኤልያስ አስማረ ደግሞ የድምፅና ምስል ቅንብሩን ይከውናል። ለዛሬው ወደ ያዝንላችሁ የመጀመሪያ ዘገባ እንሻገር። በኢትዮጵያ የትምህርት ተደራሽነትን ለማስፋት በተለያዩ የሀገሪቱ ክፍሎች የከፍተኛ ትምህርት ተቋማት ቁጥር ቢያድግም የትምህርት ጥራት ግን በከፍተኛ ደረጃ መውደቁን የተለያዩ የትምህርት ባለሙያዎች ይናገራሉ። ለትምህርት ጥራቱ መውደቅ ምክንያት ከሆኑት መካከል ደግሞ የሙሉ ጊዜ አስተማሪዎች ተጨማሪ ገቢ የሚያስገኙ ስራዎችን ለመስራት በተመደበው ጊዜ በክፍል ያለመገኘት እና የአንድ ሴሚስተር ትምህርትን በአጭር ጊዜ አስተምሮ ለመጨረስ መሞከር መሆናቸውን ያነጋገርናቸው ተማሪዎችና መምህራን ይናገራሉ። ይሄ በትምህርት ጥራቱ ላይ የፈጠረውን ተጽዕኖ ምን ይመስላል? ስትል ተማሪዎችና መምህራንን ያነጋገረችው ስመኝሽ የቆየ ቀጣዩን ዘገባ አጠናቅራለች። በአምላክ መላኩ ከአንድ ዓመት በፊት ደብረ ብርሃን ዩኒቨርሲቲ ትምህርት ስትጀምር ያጋጠማት የመማር ማስተማር ሂደት ከጠበቀችው እጅግ የተለየ ነበር። መምህራን በተመደበላቸው የትምህርት ክፍለ ጊዜ አይገኙም። አንዳንዶቹን ጭራሽ ሳያዋቸው ሳምንታት ይቆጠራሉ። የሁለት ሺ አስራ ሶስት መጨረሻ አካባቢ ላይ የገባነው እኛ የሆነ ከሰኞ እስከ ዓርብ አይገቡም፣ ቅዳሜ እና እሁድ ነው ሙሉ አንድ ሶስት ምናምንቻተን ለመጨረሱ የሚወጡት እም ለሆነ ወሬ ያክል የማናቃቸው አስተማሪዎችም ነበሩ። ከዛ በኋላ መተው ምናምን ፈተና በፍጥነት የሚፈትኑት አስጠመንቻ በፍጥነት የሚሰጡት ደስክምስክት ያለ ክላስ ነው የሚሰጡት እና በዛ ነበረ። በአምላክ እንደምትለው ለሳምንታት ክፍል ሳይገቡ የሚቀሩ አስተማሪዎች ያጓደሉትን ትምህርት የሚያካከሱት አራት ወር የሚፈጀውን የአንድ ሴሚስተር ትምህርት በሁለትና በሶስት ቀናት ውስጥ በማስተማር ነው። ይህ የሚሰጡ አስተማሪዎችም አሉ። ግን በሁር ደግሞ ይህን ያህል ኬሰሳቸው የሚያስተምሩ አስተማሪዎች የሉም። ኮንሳልት የሚባል ነገር የላቸውም። በራሳቸው ወይ ነው ኢቨን ስኬጅላቸው የሚያስተካክሉት። ካይንድ ኦፍ ቅዳሜ፣ ቀዳሚና ወድ የምንማርበት ሰዓት አለ ከሰኞ ስካር ሳይገቡ ቀርተው እና በቃ የሆነ በአንድ ጊዜ የሆነ ምዕራፍ ለመጨረስ ነው ውጫቸው፣ እንጂ ሲግባን አይግባን የእነሱ ኬር አይደለም። በአምቦ ዩኒቨርሲቲ የሁለተኛ አመት የሲቪል ምህንድስና ተማሪ የሆነችው ቃል ኪዳን ጸጋይም የመምህራን በተመደበው ሰዓት ክፍል አለመግባት የተለመደ ነው ትላለች። ክላስ ሚስ ይደረጋል። በጣም ማለት ነው። አስተማሪ በተመቸው ሰዓት ነው ገብቶ የሚያስተምረው። የሆነ የራስሽ ፕሮግራም ሳይሆን የሚጠበቅልሽ የአስተማሪ ፕሮግራም ነው ግዴታ። አስተማሪ ይመቸኛል ካለ በመጣበት ሰዓት ነው የሚገባው። እንዴት ነው የሚያካክሱት? ሜካፕ ክላሶች ይጠራሉ። ሜካፕ ክላሶቹ ደግሞ በምንድን ነው፣ በአስተማሪው በጎ ፍቃድ ላይ ነው የሚመሰረቱት። ምንድን ነው የሚደረገው መሰለሽ፣ አንድ አስተማሪ አንድ ክላስ ሚስ ካደረገ እሱን ክላስ እሱ በተመቸው ቀን ሌላ ክላሶች በማይኖሩበት ኛ ክላስ በማይኖሩበት ሰዓት ላይ ሊመደብ እና ይገባል ልናል ማለት ነው። ለመሆኑ መምህራን በትምህርት ገበታቸው ላይ የማይገኙት ለምንድን ነው? በአዲስ አበባ የሳይንስና ቴክኖሎጂ ዩኒቨርሲቲ መምህር የሆኑት አቶ ተሾመ ጎአ እንደሚሉት መምህራን የሚከፈላቸው ደሞዝ በቂ ባለመሆኑ ኑሯቸውን ለመደጎም የሚያደርጉት ሩጫ በትምህርት ገበታቸው ላይ እንዳይገኙ ያደርጋቸዋል። ለምሳሌ እሳቸው ከዋና ስራቸው ጎን ለጎን የጥናትና የማህበራዊ አገልግሎት ስራዎችን ይሰራሉ። ከኑሮ ውድነት፣ ከተለያየ ስራ ጋር የስራ ጫና አለ። የሚከፈለውና የሚሰራው ስራ ተመሳሳይ አይደለም። ብዙ ጊዜ ከዛ አንጻር አንዳንድ ሰዎች የግል ስራዎችን እየሰሩ ምክንያቱ ኑሮ ለማሸነፍ ብዙዎች አሉ። ለምሳሌ ዩኒቨርሲቲ መምህራን ሆኖ ራይድ ይሰራሉ። አቶ ተሾመ በተጓዳኝ ስራ ምክንያት ክፍል ሳይገቡ ከቀሩ የቀሩበትን ጊዜ ወዲያውኑ በማካካሻ ትምህርት እንደሚያስተካክሉ ይናገራሉ። ሆኖም አንዳንድ ግዴለሽ የሚሏቸው መምህራን የሙሉ ሴሚስተር ኮርስ በአንድና በሁለት ቀን ለመጨረስ መሞከራቸው የትምህርት ጥራቱ ላይ ጉዳት እያደረሰ መሆኑን ይገልጻሉ። ብዙ ሪሰርቾች እንደ የሚያሳዩት ማክሲማም አንድ ተማሪ አርባት ከአንድ ሰዓት ነው መምህርን መከታተል የምችለው። አራት ቻፕተር ወደ አምስት ቻፕተር አንዴ ተማሪን ሰብስቦ በአንድ ሰዓት ኦር በሁለት ሰዓት ውስጥ መጨረስ ማለት ሰውዬው አንብቦም ሊሆን ይችላል ግን ተማሪው እና ስኩሽ ከአንድ ሰዓት በላይ መከታተልም አይችልም። ያ ማለት ትምህርት ጥራት ላይ ከፍተኛ ጉዳት ያስከትላል። ይህ አይነቱ በጥድፊ አስተምሮ ለመጨረስ የሚደረግ ጥረት ተማሪዎቹ ማግኘት የሚገባቸውን በቂ እውቀት እንዳያገኙ ከማድረጉ በተጨማሪ ለከፍተኛ ጭንቀት እንደሚዳርጋቸውም ተማሪዎቹ ይገልጻሉ። በደብረ ብርሃን ዩኒቨርሲቲ ለምሳሌ ብዙ ተማሪዎች ፈተና ማለፍ እንዳልቻሉ በአምላክ ታስረዳለች። ማለት እኔ የመጣው ከገለት መስሬት ነው፣ ከአዲስ አበባ ነው የተሻለ እውቀት አለኝ፣ ሰው በራሴ አለኝ፣ ግን ለሌሎች ልጆች በተለይ ፊችን ቤዝድ ለሚገባቸው ልጆች በጣም ሀርድ ነበረ። ኤግዛም በጣም ነበር ፌል የሚያደርጉት ከዛ ምክንያት ከዚም ደስ በደንብ አለ ለሚማሩት አስተማሪው አይቷቸው ደስ ከላይ ከላይ ብቻ ማስተምሮ የሚወጣው ፈተና የሚወጣው ደግሞ ኢንዲቴል ሞድ ይዞም ነው። በራሳቸው ለሚሰሩ ልጆች ደግሞ ወስርደም የሆነ በራሳቸው መንገድ ነው የሚሰሩት። ክላስ የማይገቡ ልጆች አሉ፣ እኔም አንደኛው ነኝ። ክላስ አስተማሪው የተሻለ ስላለው ነው። በራሴ ባጠና በሚሻለ እሱ ጊዜ ከሚገላ እንስሳ ስለዚህ የሆነ እንደዛ መጠኑም ልጆች አሉ። ግን ብዙዎቹ ቲጂንግ ቤት ለሚማሩና ለሚገባቸው ልጆች በጣም ሀርድ ነበረ። ቃል ኪዳን እንደምትለው ፈተናውን ማለፍ ቢቻል እንኳን በቂ ትምህርትና እውቀት ላላገኙ ተማሪዎች ለስራው ዓለም ብቁ አይሆኑም። ተማሪው ለፈተና ነው የሚያጠናው። ሾርት ተርም ሜሞሪው ነው እየዳበረ የሚሄደው በእንደዚህ አይነት ጊዜ ማለት ነው። ቀጥታ ተማሪ ምንድን ነው የሚያደርገው? እነዚህ ነገሮች ተረድቶ መመለስ ስለማይችል ሸምድዶ ነው የሚመልሰው። ተማሪ በማንኛውም ሁኔታ መፍትሄ አያጣም። ከሸምድዶም ፈተና ይሰራል። ግን ይሄ ለወጥቶ ለመስሪያ ሳይሆን እዚሁ ነገሩን ጂፒ ይዞ መውጫ ነው እየሆነ በአዲስ አስተዳደር መመራት ከጀመረ ስድስት ወራትን ያስቆጠረው የትምህርት ሚኒስቴር በቅርቡ ባካሄደው የዳሰሳ ጥናት የኢትዮጵያ የትምህርት ጥራት በከፍተኛ ሁኔታ እንዲወድቅ ካደረጉ ዋና ምክንያቶች ውስጥ የዩኒቨርሲቲ መምህራን በትምህርት ገበታቸው ላይ አለመገኘት አንዱ መሆኑን አስታውቋል። በዚህ ዙሪያ ትምህርት ሚኒስትርን በቀጥታ ለማናገድ ያደረግ ነው ተከታታይ ጥረት ባይሳካም፣ በቅርቡ ከኢትዮጵያ ቴሌቪዥን ጋር ቆይታ አድርገው የነበሩት የትምህርት ሚኒስትር ዶክተር ብርሃኑ ነጋ ይህን ብለዋል። አስተማሪ ትምህርት ቤት ክፍል ውስጥ ገብቶ አለማስተማር እንደፈለገ እንትን መሆን ዩኒቨርሲቲ መምህር ብለህ ያስቀመጥከው የሙሉ ጊዜ አስተማሪ የምትለው ሶስት አራት የግል ትምህርት ቤት እያስተማረ ለተማሪዎቹ ምንም እንትን የሌለው በሴሜስትር አንድ ሳምንት ሁለት ሳምንት አስተምሮ ጨረስኩ ብሎ የሚሰጥበት ይሄ በአጠቃላይ ራይት እና ሮንግ እውነተኛ ትክክለኛና ትክክለኛ ያልሆነ ነገር የጠፋበት ግቦ ለግሬድ ለውጤት ግቦ የሚሰጥበት እንደዚህ አይነት የትምህርት ስርዓቱን ኮምፕሊትሊ ያጨማለቀው የሞራል ክስረት አለ። ይሄንን ነገር እንደገና መገንባት አለብን። ለችግሩ መፍትሄ ለመፈለግ ከዩኒቨርሲቲዎችና መምህራን ጋር መነጋገርና ለውጦችን መተግበር መጀመራቸውን ለኢትዮጵያ ቴሌቪዥን የገለጹት ዶክተር ብርሃኑ የሁሉም የህብረተሰብ ክፍል አስተዋጽኦ እንደሚያስፈልግም አስምረውበታል። ትምህርትን ስርዓት ለማሻሻል ከፈለግ ቢያንስ ሰላሳ ሚሊዮን የሚሆን ተማሪዎች አሉ። የአገሩ አንድ አራተኛ ማለት አስተማሪዎችን ጨምር ወደ ሰባት መቶ ስምንት መቶ ሺ አስተማሪዎች አሉ። ወላጆች ማለት ሁሉም ናቸው። ሁሉም በአንድ ላይ ካልተሳተፈበት ሁሉም ይሄ ነገር ችግር ነው እና ይሄን ችግር በጋራ መፍታት አለብን። ካላለ እኛ ብቻ በምናደርገው ጥረት ውጤት ሊመጣ አይችልም። ስለዚህ እንደ እንቅስቃሴ ነው መጀመሪያ ያለብን። ትምህርትን ቢያንስ ልጆቻችን ያለንበትን ዘመን የሚዋጅ መጪውን በጣም ተወዳዳሪ የሆነ ዓለም መጋፈጥ የሚችሉበት እውቀት እንስጣቸው ብለን ከሆነ ዜን ይሄ የጋራ ስምምነት ይፈልጋል። ደብረ ብርሃን ዩኒቨርሲቲ ይሄ ለውጥ እየታየባቸው ካሉ ዩኒቨርሲቲዎች አንዱ ነው። የአንደኛ ዓመት ትምህርቷን እያጠናቀቀች ያለችው በእምነትም፣ በዚህ ሴሚስተር ከትምህርት ገበታው የቀረ አንድ መምህር የለም ትላለች። አዎ፣ አሁን ላይ ድሮ አቴንዳንስ ምናምን ዜይ ዶንት ኬር እና አሁን ላይ በጣም ኬር ነው የሚሰጡት አቴንዳንስ። አንድ አስተማሪያችን አቴንዳንሱ ለእናንተ ማርክ ሳይሆን እኛ መግባታችንና ለመግባታችን መጠራት ስላለበት ነው የምንቀበላት ምናምን ነገር ነው ያሉት። ሰው በጣም ሪስትሪክትድ ናቸው። ሁሉም ይገባሉ። ክላስ ሳውራቸውን ጨርሰው ነው የሚወጡት። ቅዳሜና ውጭ ሁም ተጣርተን ብለ አናውቅም። በዚህ ዓመት ምንም ተጠቸ አላውቅም። ቅዳሜና ውጭ በጣም ትልቅ ለውጥ አለው። በጣም ትልቅ ማለት ነው። በአምቦ ዩኒቨርሲቲ ይህን አይነቱን ለውጥ እንዳላየች የምትናገረው ቃል ኪዳን ግን ተመሳሳይ እርምጃ ተወስዶ ተማሪዎች ለውቀት እንጂ ለፈተና የማይማሩበትን ቀን ለማየት ትናፍቃለች። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን ለቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁም በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። ኢትዮጵያ ውስጥ እየተስፋፉ በሚገኙት የፋይናንስና ቴሌኮም ዘርፎች ውስጥ በውጭ ሀገራት የሚኖሩ ልምድ ያላቸው ኢትዮጵያውያን ተሳታፊ እንዲሆኑ ያለመ አንድ መርሃ ግብር ከሰሞኑ ይፋ ተደርገዋል። ለሰርክል የተሰኘው መርሃ ግብር በዘርፎቹና በባለሙያዎች መካከል እንደ ድልድይ በመሆን ባለሙያዎች ለተወሰኑ ጊዜያት ችሎታቸውን እንዲሸጡ የሚያመቻች ነው። በጉዳዩ ላይ የበለጠ ለማወቅ የሀሳቡ ጠንሳሽ የሆነው ላሬንዲ ኤንድ አሶሴትስ የቴክኖሎጂ ጉዳይ አማካሪ ተቋም ኃላፊ ከሆኑት በርናልድ ላሬንዲው ጋር አጭር ቆይታ አድርጌያለሁ። በእኛ ሀገር ያው በብዙ መስክ ላይ ኤክስፐርቶችን በበቂ ማግኘት አልቻልም። ኤክስፐርት ስል ያው አሁን ምሳሌ ትላንት በአናውንስ በተደረገው በፊናንሽል ካፒታል ማርኬትስ የመሳሰሉት በበጣም ብዙ መስኮች በአግሪካልቸር እንበለው በፕራይቬት ኤኩሪ በብዙ መስኮች ላይ በጣም ብዙ ኤክስፐርቲዝ ያስፈልገናል እና እንደሚታወቀው ደግሞ ወገኖቻችን በብዙ ሀገር ላይ ትላልቅ ኩባንያ ላይ ወይም በራሳቸው ጥረት ብዙ ነገር ላይ ተሰማርተዋል እና አንዳንዶቻቸው ደግሞ የብዙ ዓመት ኤክስፐርቲዝቸው አብዛኞቹ አንዳንድ ጊዜ ሰው እነዚህ ሰዎች ወደዚህ ሀገር ሲመጡ ወደ ኢትዮጵያ ሲመጡ ለጎብኘት እዚህ ላይ ወይም እዛ ላይ ትንሽ ተሳተፍ ይባላል። ምናልባት ለአንድ ሁለት ወር ሊቆይና ይህ ፕሮግራም በኋላ ይቀራል። እኛ አሁን ለሰርክል መጀመሪያ የፈለግነው ይህን ኤክስፐርቲዝ በሙሉ መጠቀም የምንጠቀመው ደግሞ በፕሮቦኖ ሳይሆን በዘላቂ የሆነ ቢዝነስ ሞዴል ይሆናል እና እነዚህ ሰዎች እየተከፈላቸው ደስ እያላቸው ለሀገራቸው ኤክስፐርቲዛቸውን ያቀረቡ ሁኔታ ለመፍጠር ነው። በጊዜያዊነት ያስቀመጣችኋቸው የዘርፎች ዝርዝሮች አሉ። በዚህ በዚህ ዘርፍ ላይ የሚንቀሳቀሱ በዚህ ዘርፍ ላይ ከፍተኛ ልምድ ያላቸውን ሰዎች ባዘጋጃችሁት ክበብ ውስጥ የማስገባት አላማ አላችሁ? አሁን ለምሳሌ ያው እኛ ሀገር አሁን በኢኮኖሚ በብዙ መስኮች ላይ እየተከፈተ ነው። ያው ፕራይቬት ካፒታል እንዲገባ ሙከራ የተደረገ ነው። ፕራይቬት ኢንቨስተርዞች እንዲገቡ እየተሞከረ ነው። ከዛም አልፎ ደግሞ እዚህ ሀገር ያሉት ፕራይቬት ሴክተር ሰዎች ሰራተኞችን በደንብ ማሳተፍ፣ በፕራይቬት ፐብሊክ ፓርትነርሺፕ የመሳሰሉት። ግን ሁለት ሴክተሮች አሁን በጣም ብዙ ኤክስፐርቲዝ የሚያስፈልጉ ቤቶች ናቸው። አንደኛ ባንኪንግ። በባንኪንግ በጣም ብዙ ኤክስፐርቲዝ ያስፈልጋል። በዲጂታል ትራንስፎርሜሽን እንበለው፣ በአናሊቲክስ አሁን ለምሳሌ አንድ ካፒታል ማርኬት ሲቋቋም መረጃ ይፈልጋል። ይህን ዳታ ማን ነው ማን ነው የሚያቀርበው ለፐብሊክ ሴክተር? ይህን ሁሉ በጣም ብዙ ነገር ነው የሚያስፈልገው እና አንድ እሱ ነው። ሁለተኛ ደግሞ እንደምናውቀው ቴሌኮሙኒኬሽን ኦልሬዲ ተከፍቷል፣ ግን እዛ ላይ ስቲል በጣም ብዙ የሚሰራ ነገር አለ። አሁን እንደሚታወቀው እነ ሳፋሪኮም ብዙ ከሌላ ሀገር ኤክስፐርቲዝ አምጥቷል፣ ዊችስ ጉድ። የምናምነው ደግሞ ከሌላም ዲያስፖራ ወይንም ከኢትዮጵያ ትብሉት ኤክስፐርቲዝ ደግሞ ብዙ እናገኘውም አለ እና እዛም ላይ በጣም ብዙ የሚሰራ ነገር አለ። ቢካ ያው ቴሌኮም ዞሮ ዞሮ ብዙ ነገር ነው የሚነካው። ዲጂታል ትራንስፎርሜሽን ይነካል፣ በግብርና በኤዱኬሽን እሱም በቃ በብዙ ነገር በብዙ መስክ ላይ ይገኛል እና ይህን ኤክስፐርቲዝም ማምጣት አለን። እንግዲህ እንደተረዳሁት በውጭ ሀገር በሚኖሩ ከፍተኛ ልምድ ባላቸው ሰዎች ትውልደ ኢትዮጵያውያን መካከል እና ኢትዮጵያ ውስጥ እያበበ ባሉት ዘርፎች መካከል እንደ ድልድይ የሆነ ተቋም ነው ማለት ነው ይሄ አዲሱ መርሃ ግብር? ኤግዛክትሊ። ሌላ ለምንድን ነው ሌላ ሰው ያልሞከረው ቢባል የእኛ ሞዴል እንግዲህ እኛ ያሰብነው ነው፣ ኦልሬዲ ለክላይንቶቻችን እና ለኢትዮጵያ መንግስት የምመክረው ሞዴል ነው። አንደኛ ኢትዮጵያ በጣም የአውትሶርሲንግ ማዕከል መሆን ትችላለች በአፍሪካ አህጉር ብቻ ሳይሆን ግሎባሊ ትችላለች። ለምን እንዲባል ኦፍኮርስ እዚህ ሀገር ከሳውዝ አፍሪካን በላይ ከኬንያን በላይ የሚመረቁ ልጆች በጣም ብዙ ናቸው። ቮሊዩም አለው። ግን እነዛ ሆነው ደግሞ ይሄ የሚመረቀው ግራጁዌት በጣም በተመጣጣኝ ፕራይስ ነው ሳላሪ ነው ሀያር የሚደረግ ለዘላለም እንደዛ እንዲሆን አንፈልግም። ግን አሁን እኛ ድልድይ ብቻ መሆን ብቻ ሳይሆን የኮንሳልቲንግ ኤክስፔሪንስም ስላለን እነዚህን ቲሞች ስታፍ የማድረግ እና ፕሮጀክቱም ዘላቂ ይሆናል ቁም ነገር ደግሞ እየወጣበታል ማለት ነው ወደ ሰሜን አሜሪካ እና ወደ ተለያዩ አካባቢዎች ተንቀሳቅሳችሁ ይህንን መርሃ ግብር ለማስታወቅ ተለያዩ ባለሙያዎችም ጋር ለመገናኘት ማቀዳችሁን ሰምቻለሁ አዎ መልካም ኦልሬዲ በእኛ ኔትወርክ ያሉ ኤክስፐርቶች አሉ እንግዲህ ያልኩት ባንኪንግ እና ኢንፍራስትራክቸር ነው፣ ቴሌኮም ኢንፍራስትራክቸር ነው። ግን ማለት ምሳሌኛ በቱሪዝም ያሉን አንዳንድ ኤክስፐርቶች አሉ። ግን ይህን ኔትወርክ ነው ሞር የምናስፋፋው በሚል ነው አሁን ወደ አሜሪካ የምንሄደው ወደ አሜሪካ ከስንመጣ ደግሞ በዚህ በጁን ላይ ያሰብነው ወደ ዋሽንግተን ዲሲ እና ወደ አትላንታ ኦልሬዲ እዛም አይደንቲፋይ ያደረገናቸው ኤክስፐርቶች አሉ። ግን ሞር ደግሞ በዚህ ጊዜ የሚፈለግ ኤክስፐርቲዝ ለመፈለግ ነው ወደዛ የምንመጣው። ኦልሬዲ በጣም ጥሩ ፊድባክ እያገኘን ነው። ሰው በጣም ተነሳስቷል እና እኛም ደስ ብለናል። አሁን ጀስት ብዙ ጊዜ የተለመደው ከልማት አጋሮች ጋር መስራት ግን ይሄ እንደምናውቀው ኮሪያም ሌላም ሀገር እንደዚህ አይደለም ያደገው። አትሳም ፖይንት እነዚህን የልማት አጋሮች በፈለግንባቸው መስክ ትን አሳትፈን በዘላቂነት ግን በራሳችን ፕሮጀክቶችን እየቀረጠን መሄድ አለብን እና ሰዎችን ደግሞ እንደዛ ማስለመድ የኛም አላፊነት ይሆናል አቶ በርናልድ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። በቀጣይ ደግሞ ወደ ድሬዳዋ እንሻግራለን። በመቀጠል የምናስተዋውቃችሁ ወጣት ኑር አንዋር ትባላለች። የ20 ዓመት ወጣት ነች። ከልጅነቷ ጀምሮ ባዳበረችው የስዕል ተሰጦ ዓለም አቀፍ የታዳጊዎችን ውድድር እስከ ማሸነፍም ደርሳለች። በቅርቡም በድሬዳዋ አሊያንስ ኢትዮ ፍራንሴስ የመጀመሪያዋን የስዕል ኤግዚቢሽን አዘጋጅታለች። አዲስ ቸኩል በቅርቡ አነጋግሯታል። ስሜ ኑር አንዋር ይባላል። እዚህ ድሬዳዋ ልጅ ነኝ። እኔ ወደ ስዕል የገባሁበት መንገድ በልጅነቴ ነው። ማለት ልጅ እያለው ነው ትምህርት ቤት ውስጥ ባለው ላይፍ ነው ስዕል የጀመርኩት። አራተኛ ክላስ፣ ሶስተኛ ክላስ፣ በቃ በልጅነቴ ነው። አራተኛ ክላስ ነው ግን፣ በደንብ ማለት በደንብ የገባሁበት አርት ውስጥ አራተኛ ክላስ ላይ ነው። ትምህርት ቤት ውስጥ ውድድር ነበረ የልጆች ተወዳድሬ፣ ከቦርሳ ላይ ነበር የሳልኩት ከዛ ሶስተኛ ሲወጣ፣ ከዛን ጊዜ በኋላ በቃ ሞራሌ መጥቶ፣ ከዛም በኋላ ነው ስዕል የጀመርኩት። ድሮ ገና ስእድ እንደጀመርኩኝ ስቶፕ እያደረኩ ነበር። ከቲቪ ላይ የምስለው አሻንጉሊቶችን እነዚህም ኪማውስ ምናምን የሚባሉትን ከዛ ነው በቃ በስኬች በስራ ስጀመርኩት። ከዛ ወደ ከአራተኛ ክላስ ጀምሮ ውድድር እወዳደር ነበረ። ኢንተርናሽናል ውድድሮች ይሸነፍ ነበረ ብዙ ጊዜ ተወዳድር ያለው ወደ አራቴ ምናምን ይሆናል ተወዳድሬ የተሸነፍኩት እና ዘጠነኛ ክላስ ላይ አስራ ስድስት አመቴ ነበረ ቼክ ሪፐብሊክ ኤምባሲ ነው የሸለመው። ኢንተርናሽናል ነው እሱ ነው የዘጋጀው። ፔል እነሱ ራሳቸው ናቸው በየአመቱ ውድድር ያደርጋሉ። ኢንተርናሽናል ውድድር አለ። ከዛ ብዙ ጊዜ ተሸንፈ የነበረ ዘጠኛ ክላስ ላይ በቃ የመጨረሻ እድሜ ነበረ። ብዙ ጊዜ እንዲያውም አላሸንፈም አስበዋል። ብዙ ጊዜ ተሸንፈ ተሸንፈ፣ ግን ጊቫፕ አላረኩም። ብዙ ጊዜ ሞካክር ነበረ። ከዛ በቃ እስቲ የመጨረሻ እድል ልሞክር። እድሜ ገደብ ነበረው ከአራት አመት እስከ አስራ ስድስት አመት ነበረ የሚቻለው እና አስራ ስድስት አመት ነበረ። ዛን ጊዜ በቃ ሳልኩኝና ቾክ ምናምን አንሰው ነበረ ከለሮች ምናም ብዙ ነገር አንሰው ነበረ። በቃ እየተጠቀምኩ ምናምን እንዳስቀመጥኩት ታናሸቴ መታ ቀደደችው። ስሉ የሳልኩትን ስል ታናሸቴ መታ ቀደደችው። ከዛ በቃ ይሄ በቃ አያልፍም ጭራሽ በቃ የተቀደደ ስል። በቃ ማቅረብ የነበረብን እስከ እንደ ነገ ነበረ የመጨረሻ ነገ ግዴታ ማቅረብ አለብሽ የመጨረሻ ቀን ነው ብሎኝ ነበር አስተማሪ። በቃ ዝም ለጥፌ ነው የላኩት። ያ የተቀደደ ስዕል ነው በፕላስ ለጥፌ በቃ እሱ ነው በቃ። የሸነፋለን ብዬ አልገመትኩም። ምንም ያሰብኩት ነገር አልነበረም። የተቀደደ ስዕል ነው ያሸነፈው። ያ ለእኔ በቃ ምንም በቃ አንድ ነገር መስራት ከቻ ከፈለግ ትደርሳለህ፣ አንድ ቀን ትደርሳለህ። ከዛን ጊዜ በኋላ ነው በቃ ውስጤ አርት የሚባል ነገር ውስጤ የቀረው። ከዛም በኋላ ነው በቃ የተነሳሁት። ባዘጋጀችው ኤግዚቢሽን ላይ ከጠበቀችው በላይ በርካታ ታዳሚዎች እንዳገኘች የምትናገረው ኑር ከጎብኚዎች ያገኘችው ግብረ መልስም የሚያበረታታ ነበር ትላለች። ኮሮና ጊዜም ሲዘጋ ሰራ ነበረ አስተኛ ክላስ እንደተፈተኩም ሰራ ነበረ አስራ ሁለትም በቃ እየሰራሁኝ ያጠራ ብዙ ጊዜ የሰራቸውን ስሮች ነው አንድ ላይ አርግቼ አሁን ጥሩ ጊዜ ስላገኘው ትምህርትም ምንም ሴለ ለኤግዚቢሽን ይጠቅመኛል ብዬ ኤግዚቢሽን ማቅረብ አለብኝ ድሬዳዋ ውስጥ ብዬ አስቤ ኤግዚቢሽን ያቀረብኩት አርባ ስዕሎች ናቸው ያቀረብኳቸው ኤግዚቢሽኑ ላይ ለኤግዚቢሽን ካቀረበቻቸው አርባ ስዕሎች ባሻገር በርካታ ስዕሎች እንደሳለች የምትናገረው ኑር ከግምቷ በላይ በሆነ ዋጋ ድሬዳዋ ና ከድሬዳዋ ውጭ ያሉ አድናቂዎቿ ስዕሏ እንደሚገዟ ትናገራለች። አጠቃላይ ግን እስከ ዛሬ በጣም ብዙ ስል ስያለሁ ማለቴ የሸጥኩትም አለ። አንዳንዴ እሰራለሁ፣ አንዳንዴ ስራንትነው በሸራ ላይ እየሰራሁኝ መሸጥ ነበር። ለማን ነው ማለቴ? ለአንዳንድ ሰዎች ግለሰቦች ያቃሉ። ኦሬዲ፣ ጉግል ላይ አለ ኑራ ኑዋር ብለህ ብትገባ ታገኘዋለህ። በእንትን አለኝ፣ ኢንስታግራም ላይ ና ቴሌግራም ላይ ቻናሎች አለኝ። በሱ ላይ እያዩ ነው የሚያዘኝ። በብዛት ከድሬዳዋ ነው፣ ከድሬዳዋ ውጭም የገዙም አለው። ቤተሰቦቿ የስዕል ዝንባሌዋን እንደሚደግፉ ትናገራለች። እሷን በትምህርቱ ውጤቷ እንደማታሳፍራቸውና ና ስዕሉንና ትምህርቱን አጣጥማ እንደምታስጌድ ገልጻልናለች። ስዕል ዝንባሌዋ ብቻ ሳይሆን የረፍት ጊዜ ማሳለፊያ የጭምር ነው ትላለች ምንም እንኳ የስዕል ህይወቷ ከልጅነቷ ጀምሮ የጀመረ ቢሆንም ትልቅ ዋጋ የምትሰጠውና ስዕልን ይበልጥ እንድታጠብቀው ያደረጋት ግን በ16 ዓመቷ የቼክ ሪፐብሊክ በታዳጊዎች የስዕል ውድድር ላይ ከዓለም አንደኛ ነች ብሎ የምትማርበት ትምህርት ቤት ድረስ አምባሳደሩ መጥቶ ከሸለሟት በኋላ እንደሆነ ትናገራለች። ይህ ያገኘው ሰርቲፊኬት ነው። በ2018 ላይ የነበረ ውድድሩ 2019 ላይ መጥቶ ነው እስከ ትምህርትቤት የሸለሙኝ። ይህ ሰርቲፊኬቱ ነው። ያው የቼክ ሪፐብሊክ ነው። እና ሶስት ሚኒስትሮች ነው የሸለሙት። እዚህ ድረስ መቶ ነው የሸለሙኝ፣ እስከ ድሬዳዋ ድረስ መቶ ነው የሸለሙኝ። ያ ለእኔ ትልቅ ሞራል ነው ማለት እዚህ ድረስ መምጣታቸውና ለእኔ መሸለማቸው ትልቅ ደረጃ እንድደርስ አርግቶኛል ማለት ሞራል ሰጥቶኛል። ሞር አፕሪሺየት አርግቶኛል። ትልቅ ደረጃ ደርሻለች ቀጢ ብሎ አበረታቶኛል። ይህም ይሄ እነሱ ጋዜጣ ላይ ነው። እዚህ ላይ ብዙ ሀገር ነው የተወዳደረው 83 አገሮች ነው የተወዳደሩት ከኔ ጋር ስዕሎች አጠቃላይ የተወዳደሩት 25 ሺህ ስዕሎች ናቸው። ከዛ መሀል ነው ያሸነፍኩት ከኢትዮጵያ ተወዳድሬ አንደኛ ነው የወጣሁት። ከዛ ኢትዮጵያን ወክዬ ከአፍሪካ ጋር ከአፍሪካ ጋር እንደዛው አንደኛ ኢትዮጵያ፣ ሁለተኛ ኢጂፕት፣ ሶስተኛ ሞሮኮ፣ አራተኛ ሳውዝ አፍሪካ። ከዛ አህጉርን ወክለን ነው አፍሪካን፣ ኢሮፕን፣ ኤዥያን እንደዛው ወክለን ቶፕ የተማሩት ስዕሎች እዚህ ላይ ተቀምጠዋል። አሁ በዚህ ነው የሸነፍኩት። አሁ እዚች ጋር ይሄ መልእክት ኤርፖሽ ና ወተር ፖሊሽ ነው የፋብሪካ ጭሱ ጋራውን እንደሚያደርቀው ፍሳሹ ደግሞ እንስሳቶችን ና እጽዋቶችን እንደሚጎዳ ነው ይህን የሰርኩት እና ሰውየው እዚህ አዝኗል። የሚበላወቷል አሰዎቹ ሞቶ እንድንከላከል ነው በቃ ኤርፖሊሽ ና ወተር ፖሊሽ እንድንከላከል ነው ይሄንን አካባቢን ያለው ዙሪያችን ህይወት ያላቸው ነገሮችም ሆነ እጽዋቶችን እንደሚጎዳ ነው እዚህ ጋር መግለጽ የፈለግኩት። ኑር ዘመናዊ ስል ትምህርት አልወሰደችም ከታዋቂ ሰዓሊያን ጋር የተገናኘችበት አጋጣሚ አልተፈጠረላትም። ሆኖም ይሄ ሁሉ ወደፊት እንደምታሳካው ታስባለች። አሁን የምትስላቸውን ስዕሎች ፍሬም የሚሆኑ ጣውላዎችን ቆርጣ የምታዘጋጀው አቡጀዲ የምትወጥረውና ቀለምም የምትቀባው ራሷ ነች። ስዕሎችን ከመሸጥ ባሻገር በትምህርት ቤትና መናፈሻ ግድግዳዎች ላይ እየተከፈላት ስዕሎችን ትስላለች። ያላትን የስዕል እውቀትም ተመሳሳይ ዝንባሌ ካላት ጓደኛዋ ጋር በመሆን ለታዳጊዎች በስልጠና አካፍላለች። ወደፊት በሙያው አርክቴክት መሆን የምትመኝ ሲሆን ስዕልንም በትምህርቷ ልታግዞታልማለች። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ፣ እናመሰግናለን። ወደ መጨረሻው የዕለቱ ዘገባ እንሻገር። የዩናይትድ ስቴትስ ጠቅላይ ፍርድ ቤት እንደ አውሮፓውያን አቆጣጠር በ1973 ዓ.ም የጽንስ ማቋረጥ ህጋዊ እንዲሆን የተላለፈውን ውሳኔ የሚቀለብሰው ከሆነ የአሜሪካ ሴቶች ጽንስ የማቋረጥ መብታቸውን የሚገድብ ይሆናል። ለመሆኑ የቀደመው ውሳኔ ከተቀለበሰ በዓለም ዙሪያ ምን አይነት ተጽዕኖ ይፈጥራል? የቬሮኒካ ባልደራስን ዘገባ እንግዶ ወልዴ ያቀርብልናል። ጽንስን በማቋረጥ ጉዳይ ላይ የሚደረገው ክርክር እነርሱ ከመወለዳቸው በፊት የጀመረ ቢሆንም ወጣት አሜሪካውያን በሙሉ ጉልበት ሙግት ውስጥ ተሳትፎ ማድረግ ላይ ናቸው። እነዚህ ተማሪዎች በአሜሪካ ህገ መንግስት ጽንስን የማቋረጥ መብት ተጠብቆ እንዲቀር ትምህርታቸውን አቋርጠው ሰልፍ በማድረግ ላይ ናቸው። ህጉ የሚቀየር ከሆነ ተጽዕኖ የሚኖረው አሁን ባረገዙት ሴቶች ላይ ብቻ ሳይሆን ወደፊትም በሚጸንሱት ሴቶች ላይ ነው። በመጪው ትውልድ ላይ ጭምርም ተጽዕኖ ይኖረዋል። በእነዚህ ወጣቶች መሀል ጽንስ ማቋረጥን የሚያወግዙም ይገኙበታል። ከጠቅላይ ፍርድ ቤት አፈትልኮ የወጣውና ጽንስ የማቋረጥ መብትን የሚፈቅደው እንደ አውሮፓ አቆጣጠር በ1973 የወጣው ሕግ ችግር ላይ ሊወርቅ እንደሚችል የጠቆመው ሰነድ ለተቃዋሚዎቹ ጉልበት ሆኗቸዋል። ሰነዱ የፍርድ ቤቱ የመጨረሻ ውሳኔ የሚሆን ከሆነ አምሳዎቹ ክፍላተ ሀገራት መፍቀድና መከልከሉ የእነርሱ ውሳኔ ይሆናል። አብዛኞቹ ክፍላተ ሀገራት መብቱን ጨርሶ ማገድ ወይም በከፊል ማነቀው መፍጠር ይፈልጋሉ። ተስፋ የማደርገው ጠቅላይ ፍርድ ቤቱ ትክክለኛውን ውሳኔ እንዲወስን እና የጽንስ ማቋረጥ ጉዳይን ማህበረሰቡ በየአካባቢው እንዲወስን ለየክፍላተ ሀገራቱ እንዲተወው ነው። ሌሎች ሀገሮች ዱካውን ይከተሉ ይሆን? ዓለም እየሆነ ያለውን በአንክሮ እየተመለከተ ነው። አሜሪካ እንዲህ አይነት መብትን የሚጋፋ ውሳኔ የምትወስን ከሆነ ሌሎች ሀገሮች የሰው መብትን ለሚጋፉ ስራቸው መከለያ ያገኛሉ። ያንን ውሳኔም ተከልለው በተለይ የጽንስ ማቋረጥ እና የሴቶችን ጤና የተመለከቱ መብቶችን መጣስ ይቀጥላሉ። በአሜሪካ የሚገኘው የሴቶች ጤና ማዕከል እንደሚለው በዓለም ላይ 970 ሚሊዮን የሚሆኑ ሴቶች ጽንስ ማቋረጥን በሚፈቅዱ ሀገራት ይኖራሉ። ቢሆንም ጽንስ ማቋረጥ ከሚፈልጉ አምስት ሴቶች አንዷ እንቅፋት ይገጥማታል። ባለፈው ዓመት የሜክሲኮ ከፍተኛ ፍርድ ቤት ጽንስ ማቋረጥን እንደ ወንጀል የሚቆጥረውን ሕግ ሽሯል። ነገር ግን በሜክሲኮ ካሉት 32 ክፍለ ሀገራት ውስጥ ስምንቱ ብቻ ናቸው መብቱን ሕጋዊ አድርገው የፈቀዱት። በሜክሲኮ የሚገኙ የመብቱ አቀንቃኞች በአሜሪካ እየሆነ ያለው የማስጠንቀቂያ ደወል ነው ይላሉ። አሜሪካ እያስተማረችን ያለው የፖለቲካ ሁኔታው በተቀየረ ቁጥር መብታችን አደጋ ላይ መውደቁን ነው። ጸረ መብት የሆኑ ቡድኖች ሁልጊዜ የሴቶችን መብት ለመገደብ የተለያዩ ዘዴዎችን ይቀይሳሉ። በጄኔቭ ስዊትዘርላንድ፣ የሴቶች ጤና መብት አቀንቃኞች አውሮፓ ውስጥ ጉዳዩ ያሳስብንም ባይናቸው። ምክንያቱም ጽንስ ማቋረጥ በአውሮፓ በስፋት የተፈቀደ ነው። ፖላንድ፣ ማልታ፣ ሊሄተንሽታይን፣ አንዶራና ሞናኮ በአውሮፓ የሚገኙ ጠበቅ ያለ የፅንስ ማቋረጥ ህግ ያላቸው ሀገሮች ናቸው። የኔ ምልከታ ወደፊት አዝማሚያው ፅንስ ማቋረጥ እንደ አንድ አስፈላጊ የጤና ጉዳይ እውቅና እንደሚያገኝ ነው። በአፍሪካ ጥቂት ሀገሮች ብቻ ጽንስ የማቋረጥን ጥያቄ ለሚያቀርቡ ሰዎች ፍቃድ ይሰጣሉ። ከእነዚህ ውስጥ እንደ አውሮፓ አቆጣጠር በ1996 ህጋዊ ያደረገችው ደቡብ አፍሪካ አንዷ ነች። ነገር ግን በአሜሪካ መብቱ ተመልሶ የሚቀለበስ ከሆነ የመብቱ ተቃዋሚዎች ይበልጥ ይበረታታሉ። የፅንስ ማቋረጥ አገልግሎት በምንሰጥበት ማዕከላት ተገልጋዮች እንዳይገቡ ለመከላከል ሰዎች ለተቃውሞ ተሰብስበዋል። በሌሎች ሀገሮች ፅንስ የማቋረጥ መብት እየተቀለበሰ በመጣ ቁጥር ተቃዋሚዎች የበለጠ ጉልበት ያገኙና በደቡብ አፍሪካም የመቀልበስ እድል ይኖረዋል። የዓለም ጤና ድርጅት እንደሚለው ከሆነ መብቱን በመገደብ ፅንስ ማቋረጥን ማስቆም አይቻልም። በተጨማሪም 23000 የሚሆኑ ሴቶች አደገኛ በሆነ መንገድ ጽንስን ለማስወረድ በመሞከር ሂደት ውስጥ በሚፈጠሩ ችግሮች ህይወታቸውን ያጣሉ። የአሜሪካ ድምፅ ያነጋገራቸው የመብቱ ተቃዋሚዎች ይህንን ክርክር አይቀበሉም። በአሜሪካ 49 ዓመታትን ያስቆጠረው መብት ከሞራል አንጻር ትክክለኛ ስላልሆነ መቀልበስ አለበት ብለው ያምናሉ። ብዙ ሰዎች የአሜሪካ ጽንስ የማቋረጥ መብት ስር ነቀል ጉዳይ መሆኑን አይረዱም። ይህ ህግ በዓለም ዙሪያ መልካም ተጽዕኖ ይኖረዋል ብለን ተስፋ እናደርጋለን። አድማጮቻችን፣ እንዲሁም ተመልካቾቻችን አብራችሁን ስለቆያችሁ በእጅጉ እናመሰግናለን። ሳስተናግዳችሁ የነበርኩት ሀብታሙ ስዩም ነኝ። ኤልያስ አስማሪ ደግሞ በቴክኒክ ውስጥ እስካሁን ድረስ አብረን ነበረ። የነገ ሰው ይበለን። መልካም ምሽት ይሁን ላችሁ